እግዚአብሔር አምላካችንን እናመሰግናለን። ዛሬ ከዚህ ከፊልጵስዮስ መልእክት ወይም ወደ ፊልጵስዮስ ሰዎች ከተጻፈው መልእክት ላይ ምዕራፍ አራት ከቁጥር ስድስት እስከ ሰባት ላይ ባለው ላይ ተመርኩጄ ነው ጥቂት ነገር የማስታውሳችሁ ይሄ ርዕሴን የጭንቀት ማርከሻ የሚል ርዕስ ነው የሰጠሁት። በመጽሐፍ ቅዱስ ውስጥ በጣም ከሚታወቁ ክፍሎች በጣም ከሚታወቁ ክፍሎች አንዱ ይሄ ፊልጵስዎስ ምዕራፍ አራት በተለይ ከቁጥር አራት ጀምሮ ያለው ነው። እና ቁጥር ስድስት እና ሰባትን ብቻ ነው ትኩረት ላደርግባቸው የምፈልገው፣ ምክንያቱም ከቁጥር አራት ከጀመርን ጊዜ አይበቃም፣ በጣም ሰፋፊ ሀሳቦች ስላሉበት እና እንደ መግቢያ። ታዲያ እዚህ ጋ የምናገረው ሀሳብ ምንድን ነው? ሰዎች ከሌሎች ፍጥረታት የለየን ነገር እኛን ሰዎችን ወደፊት ያለውን ነገር ማሰብ መቻላችን ማየት መቻላችን መናፈቅ መቻላችን ወይም ደግሞ ስለ ወደፊት ግድ የሚለን ፍጡራን መሆናችን ነው አንዱ ከብዙ ነገሮች መካከል እና ሌሎች ፍጥረታት ስለ ወደፊት የሚያስቡት ነገር የለም ይሄ የማሰብ ነገር ስለሌላቸው ያው ይነጋል ይመሻል ይበላሉ ይጠጣሉ ዶሜስቲክ አኒማልስ ከሆኑ ቤት ይገባሉ ይወጣሉ እንደዚህ አይነት ኑሮ ነው የሚኖሩት እኛ ግን እናስባለን ወደፊት የሚሆን ነገር ይሄ የወደፊቱን በማሰብ ጉዳይ ላይ የሚኖረን አመለካከት ደስታ ወይም ሀዘንን በውስጣችን ይጨምራል። ከሁለት አንዱ ነው ደስታ ብቻ አይደለም ወይ ሐዘን ወይ ደስታ፣ ከሁለት አንዱ የሰዎች ሁሉ የመገለጫ ህይወት ሆኖ ይታወቃል። እና ደስታና ሐዘንን ሲፈራረቅባቸው በሰዎች ላይ እናያለን። ይህንን ነገር መጽሐፍ ቅዱስ ልዩ የሆነ የሰዎች ባህሪ ከእንስሶች የለየን ነገር እንደሆነ ነው የሚያሳየን። እና ፈጠን ፈጠን ብዬ መግቢያዬን እሄድበታለሁ። ስለዚህ እምነታችንን በጌታ በኢየሱስ ክርስቶስ ላይ የምናደርግ ከሆነ የወደፊታችን በምን ይሞላል? በተስፋና ጭንቀት በሌለበት እንቅስቃሴ ይሞላል፣ ወይም ደግሞ ሊመራልን ይችላል። እና ስለዚህ በዚህ ኃጢአት በሞላባት ዓለም በኃጢአት በብዙ መንገድ በምንፈተንበት በዚህ ምድራዊ ህይወት ውስጥ እንዳንጨነቅ ወይም ከጭንቀት ነፃ የሆነ ኦፍኮርስ 100 ፐርሰንት ነፃ ባንሆን ግን ከጭንቀት አትሊስት ከሌላው ዓለም የተለየ ህይወት እንዲኖረን የምንፈልግ ከሆነ በክርስቶስ ኢየሱስ እና በዚህ በእግዚአብሔር ቃል ላይ በተሰጠው ሐሳብ መሰረት መኖርና መመላለስ ይገባናል። እና ጭንቀት ለክርስቲያኖች የማይገባ ነገር ነው የሚል አረፍተ ነገር አለኝ እዚህ። እና ትክክል ነው። እኛ እግዚአብሔር እንድንጨነቅ አይፈልግም በምንም ነገር። ለዚህ ነው አሁን አነበብኩላችሁ እዚህ ፊልጵስዩስ ምዕራፍ አራት ላይ ሐዋርያው ሲናገር ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በምንም በምንም ነገር አትጨነቁ። አንዳች ይሄ ትንሽ በጣም ማይኒውት የሆነ አንድ የሚለውን ሀሳብ ነው የሚያሰፍረው እና በምንም ነገር ክርስቲያኖች ልንጨነቅ አይገባንም እና ይህንን ነገር ነው ዛሬ እንድናይ እና በአይምሯችሁ እና በሀሳባችሁ እንድጥልላችሁ የምፈልገው እና የመጀመሪያው ነጥቤ ታዲያ ጭንቀትና ችግሮቹ ምንድን ናቸው የሚለውን ማሳየት እፈልጋለሁ። እንግዲህ እንዳነበብኩላችሁ ቁጥር ስድስት ላይ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ብሎ ሐዋርያው ለፊልጵስዮስ ክርስቲያኖች ሲጽፍላቸው ነው የምታዩት። በነገራችን ላይ ስለ ጭንቀት እና ጭንቀት አስፈላጊ እንዳይደለ የተናገሩ ሶስት ሰዎች አሉ መጽሐፍ ቅዱስ ላይ እዚህ መጽሐፍ አዲስ ኪዳን አንደኛው ሰው አይደለም ጌታችን ኢየሱስ ክርስቶስ ነው። በኋላ እመጣበታለሁ። ሁለተኛው ይሄ ሐዋርያው ቅዱስ ጳውሎስ ነው። ሶስተኛው ግን ሐዋርያው ጴጥሮስ ነው። እነዚህ የሶስቱንም ሀሳቦች አንድ ላይ ስትሰበስቡ ጭንቀት የሚባለው ነገር በጣም መጥፎ የሆነ ነገር፣ ሰዎችን የሚጎዳ እና እግዚአብሔር ሰው እንዳይኖርበት ከሚፈልጋቸው አንዱ ነገር እንደሆነ ነው እና እዚህ እንዴት ጭንቀትን ብቻውን ነጥላ አወጣህ የሚል ጥያቄ ብጠይቁ ቁጥር ስድስትና ሰባት ላይ ያለው አውዱ እዚህ ፊልጵስዎስ ምዕራፍ አራት የተሽከረከረበት ነገር ቢኖር ጭንቀት የሚለው ነው እና እንደምታወት እዚህ ጋር በጽሁፉ ላይ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ባንዳች አትጨነቁ ብሎ ጸሎቱም ጭንቀትን በተያዘ ነው። ከዛ ቀጥሎ ቁጥር ሰባት ላይ ያለውም ሃሳብ ጭንቀትን በተያያዘ የቀረበ የእግዚአብሔር አስደናቂ አሰራር ነው። ስለዚህ ዋናው ሃሳብ እዚህ ሁለቱ ቁጥሮች የሚሽከረከሩት ጭንቀት በሚለው ነገር ላይ ነው እና እንግዲህ ጭንቀት ምንድን ነው የሚለውን ነገር ለማሰብ ስንመጣ በግሪክ ከዚህም በፊት ስናገር ሰምታችኋል። ምን የሚል ሀሳብ ትርጉም አለው። አሁን ለምሳሌ እኛ በተለያየ አቅጣጫ አምስት ስድስት ገመድ ላይ ላይ ቢታሰር እና በስድስት በሰባት አቅጣጫ በፈረስ ጉልበት ብጎተት ምንድን ነው ልሆን የምችለው? ብጥስጥስ ብዬ ነው ልወድቅ የምችለው ወደ ስድስት ሰባት አቅጣጫ ብዬ አስባለሁ። ልክ ጭንቀት ማለት በተለያየ አቅጣጫ ሀሳባችን አይምሯችን መጎተቱ ማለት ነው በዚህ በኩል በዚህ በኩል በዚህ በኩል በዚህ በኩል በኋላ በቀኝ፣ በግራ፣ በፊት፣ በኋላ በአራቱም፣ በስድስቱም፣ በስምንቱም ማዕዘን ማለት ነው እና ወደ ተለያየ አቅጣጫ መወጠር፣ መጎተት፣ መሳብ እና ከዛ የተነሳ የሚመጣውን የሐሳብ መበታተን እና የሚመጣውን ኮንፊውዥን ነው የሚያሳየው። በአማርኛ ኮንፊውዥንን ብዥታ ለማለት ሞክረዋል መሰለኝ። ልክ እንደዚህ አይነት ሀሳብ ነው የሚገልጠው። ጭንቀት ጭንቀት። እዚህ ቁጥር አራት ላይ ቅድም ሳነብ ትዝ ይላችሁ እንደሆነ ሁልጊዜ ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ አለ ጳውሎስ። ደስ ይበላችሁ ገርነታችሁ ለሰው ሁሉ ይታወቅ የሚለውን ይህንን ሁልጊዜ ደስ ይበላችሁ የሚለውን ነገር ቶታሊ ከውስጣችን የሚያጠፋ ነገር ነው ጭንቀት። እምንጨነቅ ከሆነ ደስታ ሊኖረን አይችልም። በምንም መንገድ የምንጨነቅ ከሆነ ደስታ ከውስጣችን ወጥቶ ሰላማችን ከውስጣችን ሙጥጥ ብሎ ርቆ ከዛ ከሰላም እና ከደስታ ውጭ የሆንን ሰዎች ነው የምንሆነው ማለት ነው። ግን አንድ ነገር ላሳስባችሁ ፈልጋለሁ። በዚህ ምድር ላይ እያለ ጭንቀት የማይነካው ሰው ማንም ሰው የለም። ፕሬዚዳንት ቢሆን ሀብታም ቢሆን፣ የተማረ ቢሆን ያልተማረ ቢሆን፣ ሴት ቢሆን ወንድ ቢሆን፣ ማንም ሰው ጭንቀት የማይነካው ሰው የተባለ ፍጡር የለም። በእርግጥ የጭንቀቱ ምንጭ ወይም ደግሞ የጭንቀቱ ጥንካሬ እንደ ሰው እንደየ ሁኔታው ሊለያይ ይችላል። ግን ሁሉም ሰው ይጨነቃል። እኔ እንዳውም ይህንን ሀሳብ ለማስረጽ፣ ለመናገር በምዘጋጅበት ጊዜ ሁሉ ጭንቀት የተባለው ነገር የሰው ልጅ በሙሉ ያጠቃና የነካ እንደ ልክፍት ወይም ደግሞ እንደ መቅሰፍት ነው። በማንም ሰው ሕይወት ውስጥ የሚገኝ ስለሆነ እና ጭንቀት በእርግጥ ጎጂ ነው። ማንም የሚጨነቅ ሰው በመጀመሪያ የሚጎዳው ራሱን ነው። ስለዚህ በጭንቀት ውስጥ የሚመጣውን ጉዳት እግዚአብሔር አይደሰትበትም። ከዚህ የተነሳ ጭንቀት ራሱ የሚታሰበው በክርስትና እምነት ኃጢአት እንደሆነ ነው። በሌላ በምንም ሳይንሳዊ መግለጫ ልንገልጠው አንችልም። በእርግጥ እኔ አሁን ጭንቀትን እየተናገርኩበት ነው ያለሁትና ጭንቀትና ችግሮቹ ጭንቀት የሚባለው ነገር በተፈጥሮ ወይም በባህሪው በሰው ህይወትም ሆነ በሚጨነቁ ሰዎች ውስጥ የሚያመጣው ምንም ለውጥ የለም። አንዳንድ ሰዎች በሆነ ባሎ ነው ይጨነቃሉ እና ጭንቀታቸው መፍትሄ የሚያመጣ ይመስላቸዋል። ለውጥ የሚያመጣ ይመስላቸዋል። ጭንቀት ግን ለውጥ አያመጣም፣ መፍትሄም አይሰጥም። ይህንን ሰዎች አይገባቸውም። እና ይህንን ምልበት ምክንያት ጌታ ኢየሱስ ስለ ጭንቀት ከገለጠው ነገር በመነሳት ነው። ማቴዎስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ የተራራው ስብከት ተብሎ በሚታወቀው ክፍል ሲናገር ከቁጥር 25 ጀምሮ እስከ 31 ባለው ክፍል ነው። ሁሉንም ላላነበው ይችላለሁ፣ ግን አዳምጡኝ ጌታ ኢየሱስ የተናገረውን ነገር። ስለዚህ እላችኋለሁ አለና ጌታ ኢየሱስ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ታያላችሁ፣ ጌታ ኢየሱስ ያለውን ስለ ነፍሳችሁ በምትበሉት፣ በምትጠጡት ስለ ሰውነታችሁ ደግሞ በምትለብሱት አትጨነቁ። ምክንያቱም አለ ነፍስ ከመብል ሰውነትም ከልብስ ይበልጣል። አሁን ይህ ሰውነታችን ከልብስ ይበልጣል። ይህ ጌታ ኢየሱስ ነው የሚናገረው። ነፍሳችን ደግሞ ከመብል ይበልጣል። እንዳውም ይህንን አለና ወደ ሰማይ ወፎች ተመልከቱ። አይዘሩም፣ አያጭዱም፣ በጎተራም አይከቱም። ወፎችን ተመልከቱ፣ በጎተራ አይከቱም፣ አይዘሩም፣ አያጭዱም፣ የሰማዩ አባታችሁ ግን ይመግባቸዋል ብሎ ተናገረ። ይህንን በተመለከተ ድሮ ድሮ ምናልባት 12 ዓመት አካባቢ ያነበብኩት አንድ ጽሑፍ ነበረ እና ቻይና ውስጥ በማኦ ዜዱንግ መሪነት በነበሩበት ጊዜ የዚህ የእርሻ ሰብል ያጠፋሉ የሚባሉ ወፎችን በሙሉ ለማጥፋት ዘመቻ ተደረገ እና ዘመቻ ተደርጎ ብዙ ወፎች አጠፉ ይባላል። እና ያን ጊዜ እነሱ ያሰቡት ሰብል የሚበሉ ወፎችን ለማጥፋት ነው። ሳይንቲፊክ አይደለም ሀሳባቸው ጀስት ኢሞሽናል የሆነ ሀሳብ ነው ግን እናድናለን ያሉት ሰብል በጠፉት ወፎች አማካኝነት በሰብል በሚበሉ ጥቃቅን ነፍሳት እንዳለ እንደወደመ ይነገራል ግን ይሄ ከዚህ ጋር አያይዤ የምነግራችሁ ነገር በዓለም ላይ ወፎችን አሁን እዚህ ጌታ የሱስ ክርስቶስ ይመግባቸዋል የሰማዩ አባታችሁ የሚለውን ስታስቡ የወፎች ቁጥር በሙሉ ተሰብስቦ የሚመገቡት ምግብ ከአንድ ሀገር ኢኮኖሚ የበለጠ ወጪ ነው የሚያስወጣው። ግን ያንን ሁሉ የሚመግባቸው ማን ነው? የሰማዩ አምላካችን እግዚአብሔር ነው እና ከዛ በኋላ ጌታ ኢየሱስ ክርስቶስ ይህንን ተናግሮ ምን አለ? ከእናንተ በቁመቱ ላይ ተጨንቆ አንድ ክንድ መጨመር የሚችል ሰው ማን ነው? እዚህ ጋር እየተናገርኩ ያለሁበት ሀሳብ ጭንቀት በተፈጥሮ ምንም መፍትሄ አያመጣም። አንድ ስንዝር በቁመቱ ላይ መጨመር የሚችል ሰው የለም ተጨንቆ። ስለዚህ ጭንቀት አለ፣ ጌታ ኢየሱስ የሚፈነቅለው የችግር ድንጋይ የለም። ጭንቀት የሚያሻሽለው ለውጥ የሚያመጣው ለውጥ የለም፣ የሚያመጣው መልስ የለም። ጭንቀት ጎጂ ነው እንጂ መልስ አምጪ አይደለም። ስለዚህ ጌታ ኢየሱስ ክርስቶስ አትጨነቁ፣ በተደጋጋሚ እዚህ ምዕራፍ ስድስት ማቴዎስ ወንጌል ላይ አትጨነቁ፣ እግዚአብሔር ስለ እናንተ ያውቃል፣ አትጨነቁ፣ አትጨነቁ እያለ ሲናገር ነው የምትመለከቱት። ጭንቀት በጣም ጎጂ ነው፣ ችግር አስከታይ ነው። ሰዎች እግዚአብሔር እንድንጨነቅ ሰዎችን በሙሉ አይፈልግም። በተለይ እኛ። አማኞች የሆንን ከጭንቀት የራቀ ሕይወት ሊኖረን ይገባል። በሁለተኛ ነጥብ የምናገርበት ሀሳብ ሰዎች ለመሆኑ የሚጨነቁባቸው ነገሮች ምን ምንድን ናቸው? አሁን ጌታ ኢየሱስ ክርስቶስ እዚህ ማቴዎስ ስድስት ላይ በተናገረው ውስጥ እንደምትመለከቱት ሁለት ዋና ዋና ነገሮች ሰዎችን ያስጨንቋቸዋል ብሎ ጌታ ኢየሱስ ተናግሯል። አንደኛ ስለ ነፍሳችሁ በምትበሉትና በምትጠጡት ስለ መኖር ሰዎች ይጨንቃሉ። ምንድን ነው ቅድም ወደፊት ወደፊት የሚልን ነገር እናስባለን ብዬ ተናግሬያለሁ። ከእንስሶች የለየን ይሄ ባህሪያችን ነው ብያለሁ። እና ወደፊት ምንድን ነው የሚመጣው፣ ወደፊት እንዴት ነው የምኖረው፣ ወደፊት ምንድን ነው የምሆነው የሚለው ነገር፣ ስለነፍሳቸው ነፍሳቸው፣ ምን እበላለሁ፣ ምን እጠጣለሁ፣ የሚቀጥለው ወር ከዛ በኋላ የሚለው ነገር ሰዎችን ያስጨንቃቸዋል። ይሄ ጭንቀት ከጤነኛ ሀሳብ የተለየ ነው። አሁን ጤናማ ሀሳብ አለ። ፕላን እናደርጋለን፣ እናቅዳለን ይሄ እናጠናለሁ፣ ይሄን እንሰራለሁ፣ እዚህ ቦታ እገባለሁ፣ እዛ ቦታ እወጣለሁ ብለን ያለ ጭንቀት የምናቅዳቸው ቅዶች ጤናማዎች ናቸው፣ ይደገፋሉ። ግን ምን እሆናለሁ ብሎ ጭንቅላታችን እስከሚዞር እንቅልፋችንን እስከምናጣ ድረስ መጨነቅ ግን ትክክል አይደለም የሚለውን ነው። ስለዚህ ስለ ነፍሳችሁ አለ ጌታ ኢየሱስ። ወይ ስለ ነፍሳችሁ ይጨነቃሉ፣ ስለሚበሉት፣ ስለሚጠጡት። ጌታ ኢየሱስ ግን ነፍስን የሰጠኋችሁ እኔ ነኝ፣ ከሚበላና ከሚጠጣ ነገር የበለጠው ደግሞ ምናችሁ ነው የሚለው፣ ነፍሳችሁ ነው ነው እያለ ያለው። ስለ ሰውነት መቼም ይሄንን እናንተ በደንብ ታውቃላችሁ። ስለ ሰውነታቸው ስለሚለብሱት የማይጨነቁ ሰዎች የሉ አስር ጊዜ ልብሳቸውን ከለበሱ በኋላ መስተዋት የሚያዩ አስሬ አውልቀው የሚያጠልቁ ሰዎች ሞልተዋል። ስለ ሰውነት ስለሚለብሱት ነገር እና ይሄ ሰዎች የሚያደርጉት ነገር ነው። እነዚህ ሁለቱ ነገሮች ዋና አስጨናቂ ነገሮች እንደሆኑ ማቴዎስ 6 ላይ ጌታ ኢየሱስ ተናግሮ ስለነዚህ ስለ ሁለቱም ነገሮች በፍጹም አትጨነቁ። ለዚህ ነው የሰማይ ወፎችን ምሳሌ አመጣና እንዳውም ወረድ ብሎ የምድር አበቦችን ደግሞ እንደገና አምጥቷል። ጌታ ኢየሱስ ስለ ልብስ ትጨነቃላችሁ? ተመልከቱ አበቦችን አለና ሰለሞን እንኳ በጥበቡ እና በዛ በክብሩ እንደ አንዳቸው የምድር አበቦች ለብሶ አሸብርቆ አምሮበት በፍጹም አያውቅም። የሰማዩ አባታችሁ ግን እናንተ ሊያስውባችሁ ይችላል የሚል ሀሳብ ነው ጌታ ኢየሱስ ክርስቶስ እየተናገረ ያለው እና ስለ ሰውነታችሁ ስለምትለብሱት ነገር ስለ ሰውነታችሁ አትጨነቁ። አንዳንዶች ስለ ዝና ይጨነቃሉ። አንዳንዶች ስለ ብልጥግና ይጨነቃሉ። አንዳንዶች ስለ መታወቅ ይጨነቃሉ። አንዳንዶች በቤተሰብ ውስጥ ባጋጠማቸው ችግር ይጨነቃሉ። በግላቸው በታሪካቸው ስላጋጠማቸው ችግርም ይጨነቃሉ። እዚህ ጋር የሁለት ሰዎችን ስም ጠቅሻለሁ። ሁለቱም ሴቶች ናቸው። አንደኛዋ ራሄል ናት። ራሄል ይቅርታ ኤልሳ፣ እዚህ እንደምትመጪ ዛሬ አላሰብኩም። እናት መልእክቴን ሳዘጋጅ ራሄል የመጽሐፍ ቅዱሷ ርብቃ ማለቴ ነው። ሌላዋ ርብቃ ደግሞ መጣች እዚህ ጋር እና የማን እናትናት ናት? የያዕቆብና የኤሳው እናት ናት። እና በማሕፀኗ ውስጥ መንታ ፀንሳ ነው እና መንታ ልጅ ጸንሳለች። የይስሐቅ ሚስት ናት። እና ማሕፀኗ ውስጥ ያለው ጽንስ በጣም ረበሻት። ምክንያቱም መንታዎቹ ውስጥ ይገፋፋሉ እርስ በርሳቸው፣ እና እየተገፋፉም ነው የወጡት። ለነገሩ ያዕቆብ የኤሳው ቀድሞ ሲወጣ እግሩን ይዞ ወደኋላ ለመመለስ እየሞከረ ነው ከእናታቸው ሆድ እንደወጡ የሚነገረው መጽሐፍ ቅዱስ ዘፍጥረት ሰላሳ ብታነቡ እና ይቺ የያዕቆብና የኤሳው እናት ርብቃ በጣም ተጨንቃ ነበር። እና ተጨንቃ በጸሎት በእግዚአብሔር ፊት መታ ይሄ እዚህ ሆደ ውስጥ ያለው ጭንቀት በጣም አስጨንቆኛል፣ ና ምንድን ነው ነገሩ ብላ እግዚአብሔርን ጠይቃ እንደነበረ እናያለን። በኋላ የእሷንም ጥያቄ መጣበታለሁ። ግን ሌላዋ ደግሞ የሳሙኤል እናት ሀና ናት አንደኛ ሳሙኤል ላይ በኋላም ስለ ሀና እናገራለሁ የሚቀጥለው ስላይዴ ላይ እና ሀና ልጅ አልነበራት ሴት ናት እና ባሏ ሌላ ሚስት ነበረው። የባሏ ሌላዋ ሚስት በእስራኤል ታሪክ ውስጥ ጨለማ የነበሩ ጊዜዎች ነበሩ፣ የፖሊጋሚ የተስፋፋበት መጥፎ ዘመን ነበረ፣ መሳፍንት ዘመን። ያን ጊዜ የባሏ ሌላዋ ሚስት ብዙ ልጆች ወልዳ ሀና ምንም ልጅ ስላልወለደች ሁል ጊዜ ይቺ መካን፣ ይቺ ምናምን እያለ ትሰድባት ስለነበረ በጣም ትጨነቅ ነበረ ሀና እና ሀና እና ርብቃ ያጋጥማቸው ነገር በታሪካቸው አስጨንቋቸው እንደነበረ ታያላችሁ። ሰዎች በእንደዚህ አይነት ሁኔታ ይጨነቃሉ። አንዳንዶች ወደፊት የሚመጣ ክፉን በመፍራት ይጨነቃሉ። ምንድን ነው የሚያጋጥመን? እንደዚህ እሆን ይሆንይ፣ እንደዛ እሆን ይሆንይ ብለው በማሰብ እንቅልፍ እንኳን የማይወስዳቸው ሰዎች አሉ። ታውቃላችሁ፣ ጭንቀት አንዳንዶች ነገሮች ሲያጥሩባቸው፣ እጃቸው ላይ ገንዘብ ሳይኖር ሲቀር ወይም ደግሞ ያሰቡት ነገር ሳይሳካ ተስፋ የሚቆርጡ ከዛ በመጨነቅ ራሳቸውን የሚጎዱ ሰዎች አሉ። አንዳንዶች የሆነ ችግር ሲያጋጥማቸው፣ አደጋ ሲያጋጥማቸው፣ ሕመም ሲያጋጥማቸው ወይም ደግሞ የሚወዱት ዘመድ ሲሞትባቸው ሰዎች ይጨነቃሉ። በጣም የጭንቀት ምክንያቶች እጅግ በጣም ብዙ ናቸው። እና አንዳንዶቹ ሳር ቅጠሉ ኮሽ ሲል የሚጨነቁ ሰዎች አሉ። ሌሊት ተኝተው ድንገት መብራት በጠፋበት አንድ የሆነ በረሮ ወይም የሆነ ነገር ኮሽ ኮሽ እያለ ሲሄድ ደንግጠው ከአልጋ ላይ የሚነሱ በጣም ብዙ ሰዎች አሉ። እነዚህ እነዚህ ሁሉ ነገሮች ጭንቀትን የሚገልጡ ነገሮች ናቸው። እና ሰዎች የሚጨነቁባቸው ነገሮች ዋና ምክንያት ብዬ እነዚህ የተዘረዘሩት ነገሮች ሁሉ እንዳሉ ሆነው አንድ ነገር እንደ ዋና ምክንያት ለመናገር እፈልጋለሁ። ሰዎች ከሚጨነቁባቸው መሰረታዊ ነገር አንዱ የሰማይና የምድርን ፈጣሪ የእኛን ፈጣሪ አለማወቅም አንዱ ትልቅ ችግር እንደሆነ አስባለሁ። ምክንያቱም ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ለአገልግሎት ሊያሰማራ በላካቸው ጊዜ ስልጠና ሰጥቶ ሊልካቸው ሲል ማቴዎስ ወንጌል ምዕራፍ 10 ላይ እንደዚህ ብሎ ነገራቸው። ቁጥር 29 እስከ 31፣ ሁለት ድንቢጦች ድንቢጦች ወፎች ናቸው፣ ትናንሽ ወፎች በአምስት ሳንቲም ይሸጡ የለምን? ያን ጊዜ ይሸጡ ነበር ይበሉም ነበር። ድንቢጦች እና ሁለት ድንቢጦች በአምስት ሳንቲም ይሸጡ የለምን አላቸውና፣ ከነሱም አንዲቱ ያላባታችሁ ፈቃድ በምድር ላይ አትወድቅም። በደንብ ስሙኝ፣ ጌታ ኢየሱስ ክርስቶስ እያለ ያለው ድንቢጦች በአምስት ሳንቲም ሁለቱን ነው የምትሸጧቸው፣ በጣም በትንሽ ዋጋ እና ግን ከነሱ አንዳቸውም ያለ እግዚአብሔር ፈቃድ እጃችሁ በቢላዋ ይዞ ሊያርፍባቸው አይችልም። ልትገሏቸው አትችሉም ያለ እግዚአብሔር ፈቃድ። ከዛ ቀጥሎ የተናገረውን ተመልከቱ። የእናንተስ የራሳችሁ ጸጉር ሁሉ ምን ሆኗል? ተቆጥሯል። ጌታ ኢየሱስ ክርስቶስ እግዚአብሔር የጸጉራችንን በቁጥር እንደሚያቅ አስባችሁ ታውቃላችሁ? እኛ መቼም አስበን አናውቅም። ጸጉራችንን ለመቁጠር አስባችሁ ታውቃላችሁ? እኔ አስቤ አላቅም። ግን እግዚአብሔር በየትኛውም ቦታ ያለንን ጸጉር የእኛን ጸጉር በኮድ እና በቁጥር ያውቋል። የእናንተስ የራሳችሁ ጸጉር ሁሉ እንኳ ተቆጥሯል። ከዛ ቀጥሎ ቁጥር 31፣ እንግዲህ አትፍሩ፣ ከብዙ ድንቢጦች እናንተ ትበልጣላችሁ። እና ፍርሃት ፍርሃት ሊያስጨንቃችሁ ይችላል። አሁን ለአገልግሎት እኔ በምልካችሁ ጊዜ ሰዎች ባይቀበሉን፣ ባይሰሙን እንደገና አፍረን ብንመለስ የመሳሰለው ነገር ባይምሯችሁ ሊመላለስ ይችላል ወይም ደግሞ የኢየሱስ ተከታዮች ስለሆንን ይዘው ሊገሉን ይችላሉ። ኖ አትፍሩ፣ በፍርሃት አትጨነቁ ያለ አባታችሁ ፈቃድ በእናንተ ላይ ምንም ነገር ሊሆን አይችልም ብሎ ነው ጌታ የሱስ የተናገረው። ስለዚህ ሐዋርያው ቅዱስ ጳውሎስ ይህንን ሁሉ ሀሳብ አውቆ ነው ለፊልጵስዩስ ሰዎች፣ ለክርስቲያኖች ነው ሲናገር በአንዳች እንኳን ምን አታድርጉ፣ አትጨነቁ። ጭንቀት ባይምሯችሁ፣ በልባችሁ፣ በሀሳባችሁ፣ በምንም አይነት መንገድ ሊመላለስ ሊኖር አይገባም እና እኔ እንግዲህ ዋና ርዕሴ የጭንቀት ምንድን ነው ማርከሻ የሚል ነው እና የሚቀጥለው ነጥቤ ስለ ጭንቀት ማርከሻ በቀጥታ ነው የምመጣው። የጭንቀት ማርከሻ ጸሎት የሚል ነገር አስቀምጫለሁ። ጭንቀት ከውስጣችን መጥፋት አለበት፣ ግን ሁላችንም እንጨነቃለን። እንዴት ነው የሚጠፋው የሚለውን ነገር ለማሰብ ስመጣ ይህንን ማርከሻ የሚለውን ቃል ለመጠቀም ሞክሬያለሁ። በእንግሊዝኛ አንቲዶት የሚሉት ነው እና ማርከሻ ማርከሻ ማለት ምን ማለት ነው? በአማርኛ አንድ ነገር ለምሳሌ አሲዩም እናደርግ እናስብ። መርዝ ብንጠጣ ሊገለን የሚችል መርዙ በውስጣችን እንዳይሰራ አንድ ነገር ብንጠጣ መርዙን ከወሰድን በኋላ መርዙን እንዳይሰራ የሚያደርገው ነገር ምን ተብሎ ነው የሚታወቀው? ማርከሻ ተብሎ ነው የሚታወቀው። በውስጣችን እንዳይሰራ ማድረጊያ ነው። አሁን ጭንቀት ሁላችንንም ይነካናል ብያለሁ። ጭንቀትን በውስጣችን እንዳይሰራ የሚያደርግ ነገር ነው ማርከሻ ብዬ ያስቀመጥኩት። እና ጭንቀት መርከስ አለበት በውስጣችን እንዳይሰራ መደረግ አለበት። እና ጭንቀትን ከሚያረክሱ ነገሮች አንዱና አንዱ ጸሎት ነው። ብዙ ሰዎች ጸሎት እንደማይወዱ የታወቀ ነገር ነው በዚህ ዘመን። ምክንያቱም ሁሉ ነገር በፍጥነት እንዲሆንላቸው ያስባሉ። እና ሁሉ ነገር እንዲያው እንዲሁ እንዲሆንላቸው ይፈልጋሉ። እና ጭንቀትን ማርከሻው ፍቱን መድኃኒቱ ግን ጸሎት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ምን አለ? በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በምንም ነገር ላለመጨነቅ የምትፈልጉ ከሆነ ምን አድርጉ ነው ያለው? ሐዋርያው ጳውሎስ በነገር ሁሉ በጸሎት በምልጃ ከምስጋና ጋር። እነዚህ ጸሎትና ምልጃ ስለ ጸሎት ነው የሚናገሩት። ምስጋናም የጸሎት መልስን በተመለከተ የሚመጣልን ነገር ይዘን በእግዚአብሔር ፊት እግዚአብሔር ጸሎቴን እንደዚህ እንደዚህ አቅርቤ ነበር፣ ስለዚህ አመሰግናለሁ የምንልበት ነገር ነው። ሁሉም ሶስቱም ነገሮች ከጸሎት ጋር የተያያዙ ናቸው እና ስለ ጸሎት ትንሽ ነገር ብነግራችሁ ጥሩ ነው። ጸሎት ጭንቀት ማርከሻ ነው የሚለውን ስናገር ጸሎት የሚባለው ነገር ከእግዚአብሔር ጋር መነጋገር ማለት ነው እና ሐዋርያው ቅዱስ ጳውሎስ እዚህ ጋር እንዳለው በእግዚአብሔር ዘንድ ልመናን ምን ማድረግ ነው? ማሳወቅ ነው። ልመናችሁን አስታውቁ በእግዚአብሔር ፊት የምትፈልጉትን ነገር የምትጠይቁትን ነገር ይህንን ይህንን ይሄንን እፈልጋለሁ ብላችሁ በእግዚአብሔር ፊት አቅርቡ። እንደዚህ አይነት ነገር ነው ጸሎት የሚባለው። በእርግጥ ጸሎት ለመጸለይ በምንመጣበት ጊዜ ሁልጊዜ ጊዜ እኔ እዚህ በሬዲዮም ለሰዎች ሳስተምር የምነግራቸው ነገር ማንኛውም ሰው የሚጸልይ ከሆነ አይናችንን ጨፍነን ነው የምንጸልየው። አንገታችንን ዝቅ አርገን ነው የምንጸልየው። በግላችን በምንጸልይበት ጊዜ ተንበርክከን እንጸልያለን። በእግዚአብሔር ፊት ግን ጸሎት ለመጸለይ በምንነሳበት ጊዜ ሁል ጊዜ ሊሰማን ሊመልስልን፣ የተዘጋጀ እኛ የማናየው ግን የሚያየን አምላክ እንዳለ ማሰብ አለብን። እግዚአብሔር በሕልውናው በመካከላችን በፍለፊታችን እንዳለ ማሰብ አለብን። ጸሎት የሚባለው ነገር በአንዳንዶች ዘንድ የተወሰነ ነገር መደጋገም እንደሆነ ይታሰባል። አይደለም። ወይም ደግሞ ጸሎት የሆነ የጸሎት መጽሐፍ፣ እዚህ እንግሊዝ ሀገር አንግሊካን ቤተክርስቲያን ውስጥ የጸሎት መጽሐፍ አላቸው ፕሬየር ቡክ የሚባል እና ጠዋትም ማታም ካህኑም ህዝቡም ያንን እንዲያነቡ ነው የሚያደርጉት። ጸሎት የሆነ ነገር ማንበብ አይደለም፣ ወይም ደግሞ የሆነ ፎርሙላ መደጋገም አይደለም። ጸሎት የጸሎትን ትርጉም በደንብ ብታውቁልኝ እኔ በጣም ደስ ይለኛል። ምንድን ነው ጸሎት የሚባለው ነገር? በልባችን ውስጥ ያለውን የሚያስፈራን ወይም የሚያስፈልገን እግዚአብሔር እንዲያደርግልን አሁን ጥያቄ ነው ብለን የምንለው ነገር በእግዚአብሔር ፊት ይዞ መቅረብና እግዚአብሔር ሆይ ይሄ ነው ስጋቴ ይሄ ነው ፍራቴ ይሄ ነው ፍላጎቴ እና እነዚህን ነገሮች ተመልክተህ እባክ አድርግልኝ ብለን ከልባችን ውስጥ ያለውን ነገር ማቅረብ ማለት ነው። ምናልባት መጽሐፍ ቅዱስ ላይ ጸሎትን በደንብ የተረጎመ የመጽሐፍ ቅዱስ ክፍል ቢኖር አሁን የማነብላችሁ ቅድም የጠቀስኩላችሁ የሀና ታሪክ ላይ ከታሪክ ጋር እየተያያዘ ነው። ሀና በአንደኛ ሳሙኤል ምዕራፍ አንድ ከቁጥር 10 እስከ 16 ላይ ጸሎት እንደጸለየች መጽሐፍ ቅዱስ ይናገራል። ቅድም ብያቸዋለው ሀና የሳሙኤል እናት ናት። ግን ሳሙኤልን ከመውለዷ በፊት ምን አይነት ችግር ነበረባት? አልወለደች በቃ ለአመታት እና ባሏ በእርግጥ እንደሚወዳት ታውቃለች። እንዳውም ምን ብሏታል? አንደኛ ሳሙኤል ምዕራፍ አንድ ላይ ብታነቡ፣ ሀና ለምን ታዝኛለሽ? ለምን ትጨነቂያለሽ? እኔ ከብዙ ባሎች ከብዙ ልጆች ማለት ነው ከብዙ ልጆች አልበልጥብሽም ወይ እና እባክሽ ስለ ልጅ መውለድ አትጨነቂ ብሎ ሲነግራት ታያላችሁ። ሀና ግን ችግሯን ወደ እግዚአብሔር ይዛ ቀረበች። አሁን ቁጥር አስርን እዚህ ጽፌዋለሁ ላንብብላችሁ። እሷም በልቧ ትመረር ነበር በእግዚአብሔር ፊት ጸለየች። ተመልከቱ፣ እንደዚህ ነው የጸለየችው። ጽኑ ልቅሶም አለቀሰች። እሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተ ብታስበኝ፣ እኔንም ባትረሳኝ፣ ለባሪያህም ወንድ ልጅ ብትሰጠኝ፣ እድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ስለት ተሳለች። አሁን ሀና እየጸለየች ነው። እዚ ጋ ያኔ እንደ ፓስተር የሚቆጠረው ሰው ኤሊ የሚባል ሰው እዚ ጋ ቁጭ ብሎ ያያታል። ሀና ስትጸልይ እና ጸሎቷን በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበር። ሐናም በልቧ ትናገር ነበር፣ ድምጿንም ሳታሰማ ከንፈሯን ታንቀሳቀስ ነበር። ኤሊም ምናላት ይቺ ሴት ሰካራም ናት ብሎ አሰበ እና እንደ ሰከረች ቆጠራት። ከዛ ኤሊም በስካርሽ እስከ መቼ ነው የወይን ጠጅሽን ከአንቺ አርቂው አላት። ታያላችሁ፣ የሰዎች አመለካከት። እሷ እየጸለየች ነው፣ ችግሯን በእግዚአብሔር ፊት እያቀረበች ነው። ለካህኑ አይደለም የምጸልው፣ ለእግዚአብሔር ነው የምጸልው። ካህኑ ፊት ግን ሀና ምን አለችው? ሀናም ጌታዬ ሆይ አይደለም፣ እኔስ አለች፣ ልቧ ያዘነባት ሴት ነኝ። ጠጅና ሌላ የሚያሰክር ነገር አልጠጣሁም። ነገር ግን አለች፣ ይሄንን በደንብ ስሙልኝ በእግዚአብሔር ፊት ነፍሴን አፈሰስሁ። ቁጥር 16 ሐዘኔና ጭንቀቴ ስለበዛ እስካሁን ድረስ ተናግሬያለሁና ባሪያህን እንደ ምናምንቴ እንደ ሰካራም ሴት አትቁጠረኝ ብላ መለሰችለት። ታያላችሁ ሐዘኔና ጭንቀቴ በዝቷል። አሁን ስለ ጭንቀት ማርከሻ ነው እየተናገርኩ ያለሁት። ሀና ተጨንቅ ያለው ነው ያለችው እና ሐዘኔና ጭንቀቴ ብዙ ነው የምቆጥረውም እንኳን አይደለም የባሌ ሚስት ሁል ጊዜ ስወጣና ስገባ ይቺ መካን ይቺ ምናምን እያለ ትሰድበኛለች እና ልጆቹም ራሳቸው ደግሞ አጅቴት ያደርጉኛል እና እንደዚህ አይነት መከራ ውስጥ ነው ያለሁት እና በእስራኤል ታሪክ ደግሞ ሴት ልጅ አግብታ ካልወለደች እንደ ትልቅ እርግማን ነው የሚወሰደው እና ይህንን ሁሉ የእርግማን የታሪክ እርግማን ይዛ ነው ሀና ያለችው እና በእግዚአብሔር ፊት ጭንቀቷን አቀረበች እና በሀና ጸሎት ውስጥ ሁለት ነገር ታያላችሁ። አንደኛ ልመና አለበት። እኔን ባትረሳኝ ባሪያህን እና ደግሞ ሐዘኔን ጭንቀቴን ብትመለከት ደግሞ የዚህ የሐዘኔን ጭንቀቴን የምናገርበት ምክንያት አንተ ታውቃለህ ወንድ ልጅ እንድትሰጠኝ ነው እና ወንድ ልጅ ብትሰጠኝ ከዛ ቀጥሎ መሀላም አለች። ጸሎት ሁለት ነገሮች ሊኖሩት ይገባል። ልመና ቀጥሎ ደግሞ እግዚአብሔር ሲመልስልን የምናደርገው ነገር እና ለመነችና የምትሰጠኝን ልጅ ግን እኔ ለአንተ ነው የምሰጠው። ምላጭ ጸጉሩ ራሱ ላይ አያርፍም፣ ማለት አይላጭም፣ ጸጉሩ ያድግለታል እና ለእግዚአብሔር የተለየ ሆኖ እድሜውን ሁሉ አንተን እንዲያገለግልህ እሰጠዋለሁ። ግን ብቻዬን ስድቤን ልጅ ሰጥተህ አርቅልኝ ነው የሀና ጸሎት እና በእርግጥ እግዚአብሔር ሰምቷታል። እግዚአብሔር የሚሰማ አምላክ ነው። ቁጥር 18 ላይ ስትመጡ ሀናን ይሄ ሰውዬ 16 ላይ ከተናገረ በኋላ ጭንቀቴ ስለበዛ ነው ነፍሴን በእግዚአብሔር ፊት አፍስችዋለሁ። ስለዚህ የጸሎት ትርጉም ነው እኔ ብዬ ለሰዎች የምናገረው ይህንን ቁጥር 15 ለላይ ያለውን ነው። ምንድን ነው ያለችው? ስካርሽ እስከ መቼ ነው ካላት በኋላ ኖ የሚያሰክር ነገር አልጠጣሁም እኔ ልቧ ያዘነባት ሴት ነኝ። ሐዘኔና ጭንቀቴ ስለዚህ፣ በእግዚአብሔር ፊት መጥቼ ምን አድርጊያለሁ? ነፍሴን አፈሰስኩት። ጸሎት ማለት ውስጣችን ያስጨነቀንን ነገር፣ የረበሸንን ነገር፣ ጥያቄ የሆነብንን ነገር፣ የምንፈልገውን ነገር፣ እቅዳችን ቢሆን ምናችን ቢሆን በእግዚአብሔር ፊት አቅርቦ እግዚአብሔር፣ ይሄ ነው ችግሬ፣ ኢምብላኬንድ ዋይት፣ በግልጽ ለእግዚአብሔር መናገር ማለት ነው ጸሎት። ይሄ ከሆነ የጸሎታችሁ ሂደት ትክክለኛ አቋም ላይ ነው ያላችሁት። አሁን አሁን አሁን ብዙ ብዙ ሰዎች ስለ ጸሎት በጣም የተሳሳተ አመለካከት የያዙበት ዘመንና ጊዜ ነው። ጸሎት እግዚአብሔርን ማዘዝ አይደለም። ጸሎት እግዚአብሔርን መለመን፣ እግዚአብሔርን መጠየቅ ነው። ጸሎት በጣም አስፈላጊ ነገር ነው። ቀጥሎም የምናገርበት ሀሳብ አለ እና ስለዚህ ሀና የበዛውን ጭንቀቴን፣ ችግሬን፣ ጥያቄን በፊቱ አምጥቼ አፈሰስኩት፣ አቀረብኩት፣ አሳየሁት ለእግዚአብሔር አለች እና ጸሎት ማለት እንደዚህ ነው። ይሄኛው ጸሎት ነው። ጭንቀትን ምን የሚያደርገው ከውስጣችን የሚነቅለው እዚህ አንደኛ ሳሙኤል ምዕራፍ አንድ ቁጥር 18 ላይ ስትመጡ፣ 17 ላይ ካህኑ ምን አላት? በቃ እንደዛ ከሆነ በሰላም ሂጂ እግዚአብሔር ልመናሽን ይስጥሽ ብሎ አላት። ቁጥር 18 ላይ ግን ከዛ በኋላ ፊቷ ሐዘንተኛ መስሎ አልታየም ይላል። በጣም የሚገርም ነገር ነው። የሚቀጥለው ምዕራፍ ላይ ስትመጡ አንደኛ ሳሙኤል ምዕራፍ ሁለት ላይ ጸነሰች እና ሀና ልጅ ወለደች። በዚህ በሀና ጸሎት እና ከጸሎቷ በፊት ከጸሎቷ በኋላ ያለውን ነገር ስትመለከቱ በጣም የሚደንቅ ነገር ታያላችሁ። ከጸሎቷ በፊት አልበላም፣ አልጠጣም፣ አልደሰትም በፍጹም ይሄ ደስታው በእግዚአብሔር ፊት ያለው ነገር በሙሉ እኔ የእኔ ጉዳይ አይደለም ብላ ምሬት ነበረባት ውስጧ። ከጸለየች በኋላ ግን በላች፣ ጠጣች ፊቷ ከዛ በኋላ ሐዘንተኛ መስሎ አልታየም ይላል መጽሐፍ ቅዱስ። ስለዚህ ጭንቀት ፊታችንን ሐዘንተኛ መስሎ እንዲታይ የሚያደርግ ነገር ነው። አንጀታችንን ኩምትር የሚያደርግ ነገር ነው። ጭንቀት በጣም መጥፎ ተጽዕኖ አለው። በተለይ አይምሮ ልብና ነፍስ ላይ መጥፎ ተጽዕኖ አለው። እንደዛ አይነት ነገር ከውስጣችን እንዲወገድ የምንፈልግ ከሆነ ጸሎት ትልቅ ዋጋ ሊሰጠው የሚገባ ነገር እንደሆነ እመክራለሁኝ። ቀጥሎ ያለው ነጥቤ የጭንቀት ማርከሻ ልመናና ማስታወቅ። እዚሁ ጸሎት ላይ ነው ያለሁት። አሁን እዚህ ቁጥር ስድስት ላይ ስትመጡ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። ይሄ ልመናችሁን አስታውቁ የሚለውን ነገር አንዳንድ ሰዎች ባለማስተዋል ምን ብለው ይናገራሉ? እግዚአብሔር የሚባለው አምላክ እኛ እኛ የሚያስፈልገንን ነገር ስለሚያውቅ መጸለይ የለብንም ብለው ይናገራሉ። ማስታወቅ የለብንም የሚያስፈልገንን ብለው ይናገራሉ። ይሄ የተሳሳተ አመለካከት ነው። አዎ እግዚአብሔር የሚያስፈልጋችሁን ያውቃል። እግዚአብሔር የሚያስፈልገንን ነገር ያውቃል። የሚያስጨንቀንን ነገር ያውቃል። ግን እግዚአብሔር በብሉይ ኪዳንም በአዲስ ኪዳንም በታሪክ ሁሉ ጸሎትን ኢንከረጅ የሚያደርግ አምላክ ነው። እንድንጸልይ ይፈልጋል። በእርግጥ እግዚአብሔር ያውቃል የሚለውን ነገር ስትመለከቱ ማቴዎስ 6 ላይ ቅድም ስለ ጭንቀት ጌታ ኢየሱስ የተናገረውን ነገር ቦታ ላይ ብንሄድ ማቴዎስ 6 8 ላይ አሕዛብ ብዙ ነገር ለማግኘት ይጨነቃሉ፣ ግን እነሱን አትምሰሉ ብሎ ጌታ ኢየሱስ ስምንት ላይ ስለዚህ አትምሰሏቸው ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። ማለት አትለምኑ ማለት አይደለም። የእናንተ ነገር በእግዚአብሔር ዘንድ የታወቀ ነው የሚለውን ሀሳብ ለማስረጽ ነው። ቁጥር 32 ላይ እዛው ምዕራፍ 6 ይህንን ሁሉ አሕዛብ ይፈልጋሉ፣ ስለ ነፍሳቸው የሚበላ የሚጠጣ፣ ስለ ሰውነታቸው የሚለበስ ነገር አሕዛብ ይህንን ሁሉ ይፈልጋሉ፣ ጌታን የማያውቁት እና ደግሞ ይጨነቃሉ። እነዚህ ነገሮች ደግሞ እናንተን በተመለከተ አባታችሁ እንደሚያስፈልጋችሁ ያውቃል። እናንተ ማድረግ ያለባችሁ ሳትጨነቁ እንደ ሀና በእግዚአብሔር ፊት ጥያቄያችሁ ማቅረብ ነው። በእርግጥ ሀና ተጨንቅ ያለው ብላለች፣ እኛ ሳንጨነቅ ነገራችንን በእግዚአብሔር ፊት ማቅረብ ነው። እሱ ያውቀዋል እግዚአብሔርን እንደማያውቅ አድርገው አንዳንድ ሰዎች ለማስደነቅ ሰርፕራይዝ ለማድረግ፣ ወይም ደግሞ እንደማያውቅ አድርገው እግዚአብሔርን ሌክቸር ለማድረግ የሚፈልጉ ሰዎች አሉ። ብዙ አይነት የጸሎት ነገር እኔ አይቻለሁ እና አንዳንዱ በጣም ያሳፍራል፣ ያሸማቅቃል በእግዚአብሔር ፊት መቅረብ መነገርም የሌለበት ነው እና እንደዛ አይደለም። ጸሎት ጸሎት በክቡር እግዚአብሔር ፊት ቀርቦ የልባችንን መናገር ነው። ስለማያውቀው አይደለም ግን፣ የምናውቀውን ነገር ችግራችንን ሊያቃልልልን የሚችለው እሱ እንደሆነ በማመን መቅረባችንን የሚያሳይ ነው። ስለዚህ እሱ የሚያውቀውን ነገር ለማሳወቅ ስንመጣ ምን ማለታችን ነው? ማለት ነው አንተ ታውቀዋለህ፣ ግን ካንተ እርዳታ ፈልጋለሁ። አንተ ታውቀዋለህ፣ ግን መታመኛዬ አንተ ነህ። አንተ ታውቀዋለህ እና እኔ በግሌ ላሻሽለው ላቃልለው ልወጣው የማልችለው ነገር ስለሆነ ያለውበት ሁኔታ ያንተን እርዳታ ክንድ እፈልጋለሁ ብሎ መናገር ማለት ነው። ጸሎት ጸሎት እግዚአብሔርን መታመናችንን እግዚአብሔርን መደገፋችንን እግዚአብሔርን የእኛ መጠጊያ መሸሸጊያ አባታችን መሆኑን የሚያሳይ አስደናቂ እውነታ ነው። ስለዚህ እግዚአብሔር የሚያቀውን ነገር ነው። እኛም የምናቀውን በእግዚአብሔር ፊት የምንገልጠው ልመናችንን የምናስታውቅበትን መንገድ እዚህ ጋር ሐዋርያው ቅዱስ ጳውሎስ ምንድናቸው ብሏል። ጸሎት አሉበት፣ ጸሎት አለበት። ያው በእግዚአብሔር ፊት የምናቀርበውን ነገር ማቅረቢያ መንገድ ነው። ቀጥሎ ምልጃ አለበት። ምልጃ የሚለው ነገር ስለሌሎች ሰዎች የሚያሳስበንን ጥያቄ የሆነብንን ነገር የምናቀርብበት ነገር ነው። ስለ ቤተሰብ ሊሆን ይችላል። ስለ ወንድም ስለ እህት ሊሆን ይችላል። ስለ አገር ሊሆን ይችላል። ስለ ማንም ሰው ይሄ ምልጃ የሚባለው ሌላውን ሰው ተክተን ምናልባት የማያምኑ ሰዎች ሊሆኑ ይችላሉ ለራሳቸው የማይጸልዩ ስለዚህ፣ እነሱን ተክተን በምድር ላይ እስካለን ድረስ የማማለድ ጸሎት መጸለይ እንችላለን። ይህ እግዚአብሔር ቃል እንደዚህ ነው የሚለው ምስጋናው ደግሞ እግዚአብሔር በመለሰልን ነገር ልክ እንደሃና ምዕራፍ ሁለት ላይ ስትመጡ በጣም አስደናቂ ጸሎት ጸለች። ሌላ ጸሎት ሚገርም ጸሎት። ከዛ በኋላ ልጁ ጡት እንደጣለ አምጥታ ለእግዚአብሔር ቤት በእግዚአብሔር ቤት አገልግሎት ውስጥ እንዲያገለግል እዛው እንዲያድግ ለእግዚአብሔር ሰጠችው እና ጸሎት ምስጋና በእግዚአብሔር ፊት ለማቅረብ እና ለመስጠት የሚያመጣን ነገር ነው እና በጣም አስደናቂ ነገር ነው። ማስታወቅ የሚባለው ነገር በነገር ሁሉ ነው መደረግ ያለበት የሚለውን ሐዋርያው ቅዱስ ጳውሎስ ይናገራል። አሁን ቁጥር ስድስትን ስትመለከቱ በነገር ሁሉ ነው፣ በማንኛውም ነገር ላይ በእግዚአብሔር ፊት መጸለይ ያለብን። አንዳንድ ጊዜ በአንዳንድ ነገሮች መጸለይ የለብንም ብለን እናስብ ይሆናል። ግን በማንኛውም ነገር ነው እንድንጸልይ። ትንሽ ናት ብለን የምንተወው ነገር የለም። ትልቅ ነው እግዚአብሔርን ያስቸግረዋል ብለን የምንተወው ነገር የለም። ሁሉንም ነገር በእግዚአብሔር ፊት ማቅረብ አለብን። እንደዛ የምናደርግ ከሆነ እውነተኛ የጸሎት ሰዎች እንሆናለን። እግዚአብሔርን በጣም ይረዳናል። አሁን እዚህ ጋር አንዳንድ ሀሳቦችን ለማስቀመጥ ሞክሬያለሁ። ባጋጠሙን ነገሮች ሁሉ መጸለይ አለብን። ጥርጥር ቢኖረን በሕይወታችን እግዚአብሔር የጥርጥር ልብን ከውስጣችን እንዲያወጣ፣ የወደፊት ነገር ምሪት የሚከብደን ከሆነ እግዚአብሔር እንዲመራን በጣም አስደናቂ አስደናቂ የመጽሐፍ ቅዱስ ክፍሎች አሉ። ለምሳሌ ቅድም መጀመሪያ ላይ ያነበብኩላችሁ የመዝሙር አርባ ምን አለ ዘማሪው ሲናገር ቆይቼ እግዚአብሔር እንደ እጅ ጠናሁት እግዚአብሔር ጋር በጸሎት በተደጋጋሚ ቆይቼ መንገዴን ሳልለቅ ከሱ ፊት ሳልርቅ ማለት ነገም ተነገወዲያም ከዛ ወዲያም ሊሆን ይችላል። ግን በአንድ ነገር ላይ ቆይተን መጸለይ ያስፈልገን ይሆናል እና ቆይቼ ደጅ ጠናሁት እና የሙጥኝ ብዬ እግዚአብሔር ይህን ጥያቄ መልስልኝ ብዬ አልኩት እና ምን አለ እሱም ዘንበል አለልኝ፣ ጩኸቴን ሰማ፣ ከረግረግ ጭቃ ከጉድጓድ ውስጥ አውጥቶ በድንጋይ ላይ አቆመኝ፣ አረማመደን ደግሞ አጸና ብሎ ሲናገር ታውታላችሁ አንብቡት ቤት ሄዳችሁ መዝሙር አርባ በጣም የሚገርም ነው መዝሙር 25 ላይ ኢሳያስ 30 ላይ እዚጋ ዝንብዬ የጠቀስኳቸው ክፍሎች አሉ እግዚአብሔርን አስተምረኝ ምራኝ አንተ ምራኝ ብለው ሰዎች ሲጠይቁት እግዚአብሔር እንደመራቸው እንደሚመራቸው ተነግሯል በችግር ጊዜ ከችግር ውስጥ እንድንወጣ በእጦት ጊዜ እግዚአብሔር የሚያስፈልገንን እንዲሰጠን፣ በረሃብ ጊዜ እግዚአብሔር የሚያስፈልገንን ምግብ እንዲሰጠን፣ በስጋት ጊዜ ከስጋት እንድናርፍ። አዎ፣ በቂምና በበቀል ጊዜ የይቅርታ እና የምህረት ልብ እንዲኖረን፣ እግዚአብሔርን በብዙ መንገድ በብዙ ነገር ልንጠይቀው እንችላለን። አንዳንድ ጊዜ ጸባያችን ራሱ ለሰውም ለእኛም አስቸጋሪ ሊሆን ይችላል። ታውቃላችሁ፣ ጸባያችን ለእኛም ለራሳችንም ለሰዎችም አስቸጋሪ በሚሆንበት ጊዜ እግዚአብሔር ሆይ ጸባዬንና ባህሬን ተመልከት፣ ይህም ባህሬን በጌታ በመንፈስ ቅዱስ አማካኝነት አስተካክልልኝ፣ ንግግሬን አረምልኝ። እንደዚህ አይነት ነገሮች በእግዚአብሔር ፊት ብንጸልይ እግዚአብሔር አምላክ በእውነት ጸሎቶቻችንን ይመልሳል። በቤት ስራ ውስጥ ሊሆን ይችላል። በትምህርት ላይ ሊሆን ይችላል። በመግባት በመውጣት ሊሆን ይችላል እና በእግዚአብሔር ፊት በነገር ሁሉ በእግዚአብሔር ፊት ጸሎት ስናቀርብ እግዚአብሔር አምላካችን ይሰማናል። እናንተ እዚህ ብዙ ወጣቶች ያላችሁ የጋብቻህን በተመለከተ ወጣቶች መጸለያ አለባችሁ በእግዚአብሔር ፊት። ይሄ የሚያስጨንቅ ነገር ነው። ወደፊት ትልቅ ትልቅ ሪስፖንሲቢሊቲ ውስጥ ነው የምትገቡት እና ያ የጋብቻ ህይወታችሁ ያማረ እግዚአብሔር የሚፈቅደው ሰው እንዲሰጣችሁ በእግዚአብሔር ፊት ማቅረብ አለባችሁ። እግዚአብሔር ሆይ በዚህ በኩል ምራኝ፣ እርዳኝ። መጨነቅ አይደለም ግን የእግዚአብሔርን ምሪትና እርዳታ ብንጠይቅ እግዚአብሔር በትክክል በሚያስፈልገንና በትክክለኛ ቦታ ላይ ይመራናል። ስለዚህ እግዚአብሔር ፊት በምንጸልይበት ጊዜ ጥያቄያችንን፣ ችግራችንን አንድ ሁለት፣ ሶስት ብለን ማስታወቅ ይኖርብናል። እግዚአብሔር ደግሞ የምናስታውቀውን የምንነግረውን ነገር ማለት ነው ይሰማል እንደ ፈቃዱ ይመልስልናል። ሀናን እንደገና እንድታስታውሳት እፈልጋለሁ። የመጨረሻው ወደ መጨረሻ ማሳሰቢያ ከመሄዴ በፊት የጭንቀት ማርከሻዎች ወይም ማርከሻ ውጤቶች የሚለውን ጥቂት ነገር እነግራቸዋለሁ። ቁጥር ሰባት ላይ ነው ይህንን ሀሳብ ያገኘሁት ቁጥር ሰባት ላይ ብትመጡ እንደዚህ ይላል። ቁጥር ስድስት በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ ብሎ በአንዳች አትጨነቁ ካለ በኋላ አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሀሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። መጽሐፍ ቅዱስ ላይ በጣም የምትደነቅበት ጥቅስ ምንድን ነው ብላችሁ ብትጠይቁኝ ይሄ ፊልጵስዩስ ምዕራፍ አራት ቁጥር ሰባት ነው በጣም ይደንቀኛል። ሁል ጊዜ ሳስበው ይደንቀኛል። ምንድን ነው የሚለው መሰላችሁ? አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሀሳባችሁን በክርስቶስ ኢየሱስ ይጠብቃል ነው የሚለው። ማለት ምን ማለት ነው አይምሮን ሁሉ የሚያልፍ የሚለው በቋንቋ በማብራራት፣ በመግለጽ፣ በመተርጎም ለሰው እንደሚገባ ልንገልጸው በማንችለው መንገድ የእግዚአብሔር ሰላም በውስጣችን ይገለጣል የሚለውን ሀሳብ ነው የሚናገረው። ልናገረው ልገልጸው ቋንቋ ሊያጥረኝ ይችላል ይህንን ነገር ለማብራራት። አዎ ያጥረኛል። ግን ተግባራዊ በሆነ መንገድ ተጨባጭ በሆነ ሁኔታ በውስጤ በነፍሴ በልቤ የሚሰራ አንድ ነገር ጭንቀትን የሚያረክስ ነገር በውስጤ ይቀመጣል። ያ ምንድን ነው ነው የሚለው የእግዚአብሔር ሰላም የእኛ ሰላም አይደለም። የፓስተር ሰላም አይደለም። የአባቴ የእናቴ ሰላም አይደለም። የተወሰነ የሃይማኖት ቡድን ሰላም አይደለም። የራሱ የባለቤቱ የእግዚአብሔር ሰላም ለእናንተ ይሰጣል። እንግዲህ እግዚአብሔር ፊት ስንቀርብ፣ እኔ አሁን ይህንን የማስበው የክርስትና ልዩ ክብር አድርጌ ነው። ክርስትና እና ክርስቲያን መሆን እጅግ በጣም የከበረ ነገር ነው። መጽሐፍ ቅዱሳዊ ክርስትና፣ የእግዚአብሔር ሰላም፣ የራሱ የእግዚአብሔር ሰላም የፕሬዚዳንት ሰላም አይደለም፣ የእግዚአብሔር ሰላም። የአሜሪካ ሰላም አይደለም፣ የእግዚአብሔር ሰላም። የኢትዮጵያ ሰላም አይደለም፣ የእግዚአብሔር ሰላም። በጣም የተለየ ሰላም ነው። የራሱ የሆነው ሰላም በልባችንና በሀሳባችን ውስጥ ይፈስልናል። ያን ጊዜ የሚያስጨንቀን ነገር ቦታውና ስፍራው በሙሉ ምን ይሆናል? ይጠፋል። ምክንያቱም ሰላም ውስጣችን ይፈሳል። ይሄ የእግዚአብሔር ሰላም የሚሰራበትን ቦታ ይሄ ክፍል ያሳየናል። ምንድን ነው ነው የሚለው አይምሮን ሁሉ የሚያልፍ ይሄ ከመነገር ከመገለጥ ዲፋይን ከማድረግ የሚያልፈው ነገር የእግዚአብሔር ሰላም የት ነው የሚሰራው? በልባችንና በሀሳባችን ውስጥ ነው። እና ልባችንና ሀሳባችን መጽሐፍ ቅዱስ የነፍሳችን አካል ክፍል እንደሆነ ነው። ስጋችን አለ። ይሄ ስጋችን፣ እጃችን፣ እግራችን ብለን የምንለው ግን ነፍሳችን ልባችንና ሀሳባችን ተብሎ ነው መጽሐፍ ቅዱስ ላይ የሚታወቀው። በእርግጥ ሀሳባችን የሚለውን የብሉ የዚህ የግሪኩም የእንግሊዝኛውም ምንድን ነው ብሎ የሚያስቀምጠው ማይንዳችን ነው የሚለው። ማይንዳችን የሚለው ምንድን ነው? ነፍሳችንን ነው የማሰቢያ ክፍላችንን ነው። እና ይሄ የማሰቢያ ክፍላችን ልባችንና ነፍሳችን ላይ የእግዚአብሔር ሰላም ይሰራል እያንዳንዷን የሚያስጨንቀንን ነገር ከቦታው ላይ ያጠፋና ሰላም እንደ ወንዝ ውስጣችን ይፈሳል ማለት ነው። እግዚአብሔር የተመሰገነ ይሁን። ለምንድን ነው ልባችንና ሀሳባችን ላይ የእግዚአብሔር ሰላም መስራት የሚገባው? ይህንን ጥያቄ ብትጠይቁ የሰዎች ጭንቀት ሁሉ ያለው በልባችንና በሀሳባችን ላይ ነው። ሰዎች የሚጨነቁት በልባቸው ውስጥ በሀሳባቸው ውስጥ ነው። ያ በሀሳባቸውና በልባቸው ውስጥ ያለው ጭንቀት በሰውነታቸው ላይ ሊገለጽ ይችላል። ለምሳሌ የሀናን ነገር ቅድም ብትመለከቱ ሀና ገና በዓሉ ላይ ሲመጡ፣ በዓል ነው። ትልቅ የእስራኤል በዓል ነው። ወደዛ ሲመጡ ባሏ የባሏ ሚስት አለች፣ መዓት ሌሎች ሰዎች አሉ። አልበላም አልጠጣም ብላ ኮስተር እንዳለች ፊቷ እንደተከሰከሰ ነበረ። ይሄ የአማርኛ አባባል ነው አይደል? ክስክስ ፊት ማለት ጭንቅንቅ ያለ ፊት እና ጭንቀት ከውስጥ ወጥቶ ፊት ላይ የሚገለጥ ነገር ነው እና አሁን ጭንቀቷ ሲወገድ ግን ሀና ምንድን ነው ያሆ ነው ፊቷ ሀዘንተኛ መስሎ አልታየም። ይሄ ልባችን ሲፈወስ ውጫችንም ምን ይሆናል ይፈወሳል። የሚል እምነት ነው ያለን እኛ በክርስትና እምነት ውስጥ። ታዲያ ልባችን ውስጥ እኛ ውስጥ የእኛ ሰላም ሳይሆን የታላቁ የእግዚአብሔር ሰላም ውስጣችን ይቀመጥና የተረጋጋን ሰላም ያለን እረፍት ያለን እርካታ ያለን ሰዎች እንሆናለን ማለት ነው። ይሄ ጥቅስ ያስደንቀኛል ብያቸዋለሁ። በጣም ነው የሚያስደንቀኝ። ምክንያቱም ልባችሁንና ሐሳባችሁን የእግዚአብሔር ሰላም ውስጣችሁ ገብቶ ምን ያደርገዋል ይላል። ይህ ልባችሁንና ሀሳባችሁን በክርስቶስ ኢየሱስ በጌታችን ይጠብቀዋል ይላል። አሁን አስቡ ይሄንን ነገር። ይሄ ይጠብቃል የሚለው ቃል የግሪኩም ምንድን ነው የወታደር ቃል ነው ተብሎ ነው የሚታወቀው። ወታደሮች ፕሬዚዳንቶችን ወይም ደግሞ ነገስታትን ጋርድ የሚያደርጉ ሰዎች፣ የዛ አይነት ቋንቋ ነው ይሄ ይጠብቃል የሚለው እግዚአብሔር በጣም አስደናቂ በሆነ መንገድ በጌታችን በኢየሱስ ክርስቶስ በኩል ምን ያደርጋል? የአይምሯችንን ሀሳብና የልባችንን ነገር ይጠብቀዋል። እሱ የኛ ጋርድ ይሆንልናል ማለት ነው። አይገርማችሁም? ጌታችን ኢየሱስ ክርስቶስ አምላክ ነው፣ ግን እኛ ልብና እኛ ሀሳብ ድረስ ወርዶ ሐሳባችንን ለመጠበቅ ክፉ እንዳናስብ መጥፎ እንዳናስብ በመጥፎ ሐሳብ ውስጥ ገብተን ራሳችንን እንዳንጎዳ ለሌላውም መጥፎ ምሳሌ እንዳንሆን ይጠብቀናል። ክርስትና ማለት ወደዚህ አስደናቂ ማንም ሊያደርግልን ወደማይችል ግሩም በረከት ውስጥ መግባት ማለት ነው። እግዚአብሔር ይመስገን ጌታ ኢየሱስ ክርስቶስ የእኛ ጠባቂ ከሆነ ምን ያስፈራናል? ጌታ ኢየሱስ ክርስቶስ መቼም፣ ይህንም ማሰብ ትችላላችሁ። ሀሳብን ሊጠብቅ የሚችል ራሱ ሰው እንኳን የለም። እኔ እኔ አሁን የራሴን ሀሳብ መቆጣጠር አቅሙ የለኝም። ሀሳብ ዝም ብሎ ሀሳቦች ይፈልቃሉ በውስጣችን። ግን ይሄ መጥፎ የሆነው ሀሳብ በውስጣችን እንዳይፈልቅ ጌታችን ኢየሱስ ክርስቶስ በጸሎት በፊቱ እየቀረብን በነግ በጸሎት በምልጃ ከምስጋና ጋር ልመናችንን የምናስታውቅ ከሆነ ጌታችን ኢየሱስ ክርስቶስ የኛ የሀሳባችን ጠባቂ፣ የሀሳባችን ተንከባካቢ፣ የልባችን ጠባቂ ሆኖ በአስደናቂ ፈቃዱ፣ ፍቅሩና መልካምነቱ ይመራናል። ከዛ በኋላ የምንናገረው ነገር ሰዎችን ሁሉ የሚማረክ ይሆናል። ከዛ በኋላ እንቅልፋችን ጣፋጭ ይሆንልናል። ከዛ በኋላ ሕይወታችን በሱ ሲመራ አረማመዳችን ሲስተካከል እንመለከታለን። ኦ እንዴት ድንቅ ነው የእግዚአብሔር ሰላም የእግዚአብሔር አስደናቂ ሰላም የራሱ ሰላም በክርስቶስ በኩል ሲጠብቀን እና ታዲያ እዚጋ ዚጋ አንድ ኮመንት ሰጥቻለሁ። በክርስትና እምነት ውስጥ በእኛ ሕይወት የሚኖረው ነገር የሚከናወነው ነገር የሚደረገው ማንኛውም ነገር የሚደረገው በጌታችን በኢየሱስ ክርስቶስ በኩል ብቻ ነው። በፓስተር በኩል አይደለም። ኖ ሰዎች በአገልጋይ በኩል አንዳንድ ነገር እንዲደረግላቸው ያስባሉ። ይሄ ሪፎርምድ ይሄ ሪፎርሜሽን የፕሮቴስታንት ሪፎርሜሽን በመጣበት ጊዜ ለሰዎች ሁሉ የተነገራቸው ነገር ወደ መጽሐፍ ቅዱሳዊ እምነት እንምጣ ተብሎ ክርስቲያኖች በሙሉ በጌታ ቤት ውስጥ ካህናት ናቸው። እኛ አንደኛ ጴጥሮስ ምዕራፍ ሁለት ብታነቡ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእሱን በጎነት እንድትነግሩ የንጉስ ካህናት ናቸው ቅዱስ ህዝብ ናችሁ። ድሮ የሱ ወገን አልነበራችሁም፣ አሁን ወገኖቹ ናችሁ። በክርስቶስ በኩል ነው። ስለዚህ እኛና እግዚአብሔር በእንደዚህ አይነት ግንኙነት እየተገናኘን፣ ሰላማችን በክርስቶስ እየተጠበቀ ጤናማ ክርስትና እንዲኖረን እግዚአብሔር አምላካችን ይፈልጋል። ድንቅ እውነት ነው። ማሳሰቢያ የመጨረሻ ነው። ቶሎ ቶሎ ፈጠን ፈጠን ብዬ ማሳሰቢያዬን እናገራለሁ። ጭንቀት ሰዎችን ወደ ሀዘን ወደ አእምሮ በሽተኛነት የሚያመጣ ችግር ነው። ብዙዎች በተሰበረ ልብ ጭንቀት ጎቷቸው አእምሯቸውን ስተው የስነ ልቦና የሳይካትሪስቶች ወይም የሳይኮሎጂ ምሁራን መጠቀሚያዎች ሆነዋል። በጣም ብዙ ሆስፒታል ውስጥ በጣም ብዙ የአእምሮ በሽተኞች ያሉት ከጭንቀት የተነሳ ነው። እና ስለዚህ ብዙዎች አእምሯቸውን መሰብሰብ ትኩረት ማድረግ አጥተው በጣም በከፍተኛ ደረጃ እየተጨነቁ ነው፣ እየተቸገሩ ነው። እኛ ግን በእግዚአብሔር ፊት የምንጸልይ ከሆነ በክርስቶስ ኢየሱስ ወደ እግዚአብሔር መተን የደነገጠ ልባችን ይበረታታል፣ ጸጥ ይላል፣ የተበታተነ ሀሳባችን ይሰበሰባል፣ የሚያስፈራን የሚያሰጋን ነገር በእግዚአብሔር ኃይልና በእግዚአብሔር በጎነት ይወገዳል። አስደናቂ እርካታ መተማመን በእግዚአብሔር ላይ ደስታ ልዩ ደስታ ቁጥር አራት ላይ የተጻፈው ደግሜ ላለው በጌታ ደስ ይበላችሁ ደግሜ ላለው ደስ ይበላችሁ ያለው የሐዋርያው ቅዱስ ጳውሎስ ማሳሰቢያ በህይወታችን የሚሰራብን ሰዎች እንሆናለን በረከቱ የሚመጣው ቅድምም እንደተናገርኩት በጌታችን በኢየሱስ ክርስቶስ በኩል ነው። ስለዚህ በእግዚአብሔር ፊት ለመጸለይ ስንመጣ ሁል ጊዜ ጸሎታችንን እናቀርብና እግዚአብሔር እንዲሰማን የመጨረሻ የጸሎቱ ፊርማ ወይም ደግሞ ማቅረቢያ አድራሻ የሚሆነው በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ስማኝ ነው የምንለው። እግዚአብሔር አምላካችን ይሰማናል። እዚህም ጋር ሰላሙ እንኳን የሚመጣው በክርስቶስ ኢየሱስ በኩል ነው። ስለዚህ የሰው ልጅ ጠላት የሰው ልጅ ወረርሽኝ በሽታ ከሆነው ከጭንቀት ነፃ ለመውጣት እና ይሄ ማርከሻው በውስጣችን እንዲሰራ የምንፈልግ ከሆነ ሁለት ነገሮች በህይወታችን መኖር አለባቸው። አንደኛ፣ ጸሎት በደንብ መጸለይ አለብን። አለመጸለይ እርግማን ነው። አለመጸለይ ሰላምን፣ እረፍትን፣ ህይወትን ከእግዚአብሔር ጋር መገናኘትን ከእግዚአብሔር ልዩ ኃይል ላለመቀበል መወሰንን የሚያሳይ ነው አለመጸለይ። ስለዚህ መጸለይ አለብን፣ በጣም መጸለይ አለብን። ሁለተኛ ከጸሎት ባሻገር የእግዚአብሔር ሰላም ነው የጭንቀት ማርከሻው፣ እና ሶስተኛው በክርስቶስ ኢየሱስ መጠበቅ ነው እና ይህንን ነገር በልባችሁና በሀሳባችሁ ብትይዙልኝ አለም እየተጨነቀች ሰዎች የሚይዙትን የሚለቁትን ባጡበት ጊዜ እናንተ በሰላም እናንተ በደስታ እናንተ በርካታ እናንተ በእግዚአብሔር ምሪት በዚህ ምድር ላይ የህይወት ትርጉምና የሰው የህይወት ዓላማ ገብቷችሁ ትኖራላችሁ ማለት ነው። እግዚአብሔር ቃሉን በልባችን ውስጥ ይባርክልን እንደ ቃሉም እንድንኖር ደግሞ ጸጋና ኃይልን ያብዛልን። አሜን። እግዚአብሔር አምላክ የተመሰገነ ይሁን።